በአጠቃላይ ህብረተሰቡን ሰላምና ፀጥታ ለማስጠበቅ ተግባራዊ ሊሆኑ የሚችሉ የጦር መሳሪያዎች የትኞቹ ናቸው? ምን አይነት እድሎቹ ይፈጠራሉ? አስፈላጊነቶች ምንድን ነው? የምለሆንም በዚህ በአዋጁ ላይ የተመላከተ ነገር አለው። ከዚህ ቀደም ከዚህ ከጦር መሳሪያ ዝውውር ጋር ተያይዞ በተለይም ባሉ ህጎች፣ አሰራሮች አልፈኑ ጉዳዮች ምንድን ናቸው? የተደነገጉና ወጥነታቸውስ እንዴት ነው? ምን አይነት በተለይ የጦር መሳሪያዎቹ ህገወጥ ሆነ ሲገኙ ምን አይነት እርምጃዎች ይወስዳለ የሚለው እነዚህን ያልተሸፈኑ ጉዳዮችንም በዝርዝር አዋጅ ዝርዝር ለመመልከት ሙከራ ያደረገበት ሁኔታ ነው ያለው። ሀገራችንም ያው እንደምታውቀ በርካታ ያጸደቀቻቸው ህገወጥ የጦር መሳሪያ ቁጥጥር የዓለም አቀፍ ስምምነቶች አሉ። ሰው እነዚህን ስምምነቶችን እና የዓለም አቀፍ ትብብር ለማድረግ የሚያስችል ስርዓት መዘርጋትን ያስፈልጋል። በእነዚህ ምክንያቶች ይህኛው አዋጅ እንዲወጣ መነሻ የሆነ ነው። ባለፉት ወራት በተለያዩ አካባቢዎች ሕገወጥ የጦር መሳሪያዎች ሲዘዋወሩ እንደሚያዙ ሲዘገብ ቆይቷልና አሁን በምን አይነት ሁኔታ ላይ ነው ያለው? አሁን ባለው ደረጃ አካባቢው በተለይም የጸጥታ መዋቅሩ እነዚህ ሕገወጥ የጦር መሳሪያ ዝውውሮችን ለመቆጣጠር እያደረገ ያለው ሰፊ ርብርብ አለን። ይሄ ርብርብ ተከትለው በርካቶቹ በህዝባችንም ጥረት እና በጸጥታ መዋቅሩ ጥረት እየተያዙ ያለበት ሁኔታ ነው ያለው የተያዙትንም አካላት ምርመራ እየተደረገባቸው በህግ ውሳኔ የሚያገኙበት ሁኔታ እየተፈጠረ ያለበት ሁኔታ ነው አለን። በህገወጥ መሳሪያ ዝውውሩ ለውጡ ሰስተነብሎ እንዳይቀጥል የሚፈልግ በርካታ ቡድን፣ ግለሰብ፣ ወዘተ ያለ ሰው። እነዚህ አካላት ደግሞ በመንግስትም በተለይ በህዝባችን ጥረት ሰፊ ርብርብ እየተደረገ የጸጥታ መዋቅራችንም ሌት ተቀን የህገወጥ ጦር መሳሪያ የሚገባባቸው አካባቢዎች ላይም ሰፊ ርብርብ እያደረገ እነዚህም በመቆጣጠር ረገድ ትልቅ ስራ እየተሰራ ነው ያለው ሰው አሁንም ብዙ ስራ የሚጠይቅ ጉዳይ እንዳለ አመላካች ነው። ከዚህ የተነሳ ነው እነዚህ ህጎችም ይህን ሊደግፍ የሚችል የህግ ማዕቀፍ አስፈላጊነቱም ታምኖበት ወደዚህኛው የገባ ነው ማለት ነው። አቶ ዝናቡ፣ ይሄ ረቂቅ አዋጅ ጠንከር ያለ የቅጣት ህግ እንዳካተተም ነው የተነገረው። እና ከቀደመው ይለያል ማለት ነው። ምንድን ነው እዚህ ላይ አዲሱ ነገር ይለያል? አንዱ የሚለይበት ምክንያት ይሄኛው ህግ አካታች ነው ተብሎ ይወሰዳል። በተለይ ህገወጥ የጦር መሳሪያ ዘዋወሮች ላይ ከሚሰጠው ውሳኔ ባሻገር እንዴት ይተዳደራል የሚልም ጭምር አካቶ የያዘ በመሆኑ ከባለፈው ይለያል። በሌላ በኩል ከዚህ ቀደም ያለው የህገ ወጥ ጦር መሳሪያ ይዞ በዚያ በህገወጥ ጦር መሳሪያ በሚፈጸሙ ወንጀሎች ላይ ነው ግለሰቦች በጣም እየተጠየቁ ያሉት። ከዛ ውጭ ጠንከር ያለ የህግ ቅጣትም አልነበረው። ህገወጥ ጦር መሳሪያ አንዱ በማስገባት፣ በማዘዋወር ከሀገር ውስጥ በማውጣት ኢቪን በማስቀንደር፣ በማከማቸት በመገልገልም ይህንኑ በመሸጥ የሚደረግ እንቅስቃሴ በመደለልን ጭምር በመግዛት ማጓጓዝን፣ ማምረትን ይህንኑ ህገወጥ ጦር መሳሪያ ማሰልጠንም፣ መጠገንም ወዘተ የመሳሰሉትን ጭምር በደንብ አካቶ የያዘ የህግ ማዕቀፍ አልነበረንም። ይሄኛው ረቂቅ አዋጁ ግን እነዚህን ጭምር አካቶ በተለይ በነዚህ ረገድ በህገ ወጥ ደረጃ ይዞ የሚገኝ አካል በሙሉ ሊቀጣይ የሚችል የቅጣት ደረጃም ከፍ ያደርጋል። ይህን መሳሪያ መታጠቅ አለባቸው ብሎ መንግስት ከወሰናቸው ግለሰቦች፣ አካላት፣ ድርጅቶች ውጭ ያሉት ህገወጦች በሙሉ ጠንካራ ላይ እርምጃ የህግ ቅጣት እርምጃ እንደሚጠብቅባቸው በዚህኛው አዋጅ ላይ የተመላከተበት ሁኔታ ነው ያለው ማለት ነው። ከዚህ ቀደሙ እኮ አንድ ሰው ምንም አይነት ወንጀል እንኳን ባይሰራበት ህገወጥ መሳሪያ በመያዙ ብቻ መሳሪያ ይቀመል በዋስ ለቀቀ ወዘተ ይቀጥላል ነው አሁን ግን ይህን በመያዙ ብቻ መያዙ ብቻ አይደለም፣ በማዛወሩ ማዛወር ብቻ አይደለም፣ ለመሸጥ በመደለሉም ጭምር የተገኘ አካላት እስከ አስር ዓመት እና ከዚያ በላይ ልቀጣይ የሚችልበት ሁኔታዎች አሉ። አቶ ዝናቡትኑ በጣም ነው የማመሰግነው።